ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ከአስራ አንደኛ ክፍል ጀምሮ ላይክ ሴት አላረኩም ነበረ። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት አሳስ ላይ ሚድ ላይ ነው የጀመርነው፣ የዓመቱ አጋማሽ ጋር ሰኔ ላይ የሁለት ሴምስተር ትምህርት በሶስት ወር ውስጥ ጨርሰን ሞዴል አለ። በዛ ላይ ደግሞ ማትሪክስ ደግሞ ከሁለት ወር ክረምት ብቻ ነው የተሰጠን በዛ ጊዜ ውስጥ ነው እንትን ማድረግ የጨምኩት። ያው ትንሽ በጣም ጫና ነበረ፣ እሱንም ተወጥቼዋለሁ። የሰማነው ሚኪያስ አዳነን ነው። ዘንድሮ ላይ የአስራ ሁለተኛ ክፍል ብሔራዊ ፈተናን ከወሰዱ ኢትዮጵያውያን ተማሪዎች መካከል የላቀውን ውጤት ያመጣ ወጣት ነው። ከእርሱ ጋር እንዲሁም እርሱን ካፈራው ትምህርት ቤት ሰራተኞች ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩ መር አለው። ኤልያስ አስማደ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ዘንድሮ ላይ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ወደ 900,000 የሚጠጉ ኢትዮጵያን ተማሪዎች መካከል ከ50 በመቶ በላይ አማካኝ ውጤት ያስመዘገቡት 3.3 በመቶ ብቻ የመሆናቸው ነገር ሲያነጋግር ሰንብተዋል። በአንጻሩ ደግሞ አንዳንድ ትምህርት ቤቶች ያስፈተኗቸውን ተማሪዎች ሙሉ በሙሉ ለከፍተኛ ትምህርት እድል እንዲያልፉ አስችለዋል። የደሴው ይሁነ ወልዱ ልዩ አዳሪ ትምህርት ቤት በዚህ ረገድ ከሚጠቀሱት መካከል አንዱ ነው። ከተማሪዎቹ መካከል በአገር አቀፍ ደረጃ ከፍተኛ ውጤት በማምጣት አንደኛ የሆነው ሚኪያ ሳዳን ይገኝበታል። በ666 ውጤት መስፍን አራገይ ከተማሪውና ከትምህርት ቤቱ አስተዳደር ጋር ቆይታ አድርጓል። በመቀጠል ይሰማል። በአማራ ክልል የመጀመሪያ የሆነውና በደሴ ከተማ የሚገኘው የሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት በስምንተኛ ክፍል ብሔራዊ ፈተና የተሻለ ውጤት ያላቸውንና የመግቢያ ፈተናውን ማለፍ የቻሉ ተማሪዎችን በአዳሪ ትምህርት ቤት አቅፎ ማስተማር ከጀመረ አራት ዓመት ሆኖታል። ትምህርት ቤቱ በ118 ተማሪዎች የጀመረውን የቀበል አቅም ወደ ሶስት መቶ ከማሳደግ ባለፈ ዘንድሮ ለመጀመሪያ ጊዜ ለ12ኛ ክፍል መልቀቂያ ብሔራዊ ፈተና ያስቀምጣቸውን ተማሪዎች ሙሉ በሙሉ ለዩኒቨርሲቲ በማሳለፍ ጅማሬውን በስኬት አሟጅቷል። የትምህርት ቤት ወርሰ መምህር በለጠ ሃይሌ ይህ ዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ውጤት ትምህርት ቤቱ ለመጀመሪያ ጊዜ ነው አስራ ሁለተኛ ክፍልን ያስፈተነው። ስልሳ ስምንት ተማሪዎች ያስፈትኗል። ከስልሳ ስምንቱ ተማሪዎች ውስጥ ሀያ አምስቱ ተማሪ ስድስት መቶና በላይ አርባው ተማሪ አምስት መቶ ና በላይ ሶስት ተማሪዎች ደግሞ አራት መቶ ሀምሳ ና በላይ አምጥተዋል። ሁሉም ተማሪዎቻችን መቶ ፐርሰንት ወደ ዩኒቨርሲቲ ይገባሉ። ትምህርት ቤቱ በአጠቃላይ ውጤትም አንደኛ ነው። አንድ ትምህርት ቤት ሀያ አምስት ተማሪ ስድስት መቶ ያመጣ የለም። እና በክልል ደረጃም ሰባ ናቸው ሀያ አምስቱ እዚህ ትምህርት ቤት። ለስኬቱ ሶስት መሰረታዊ ነጥቦችን ያነሳሉ ርዕሰ መምህሩ። የመጀመሪያው የመምህራኖች ብቃት ነው። ሁለተኛው ደግሞ የተማሪዎቹ ብቃት ነው። ተማሪዎቹም ቢሆን በጥሩ ውጤት ያላቸው ናቸው ተመልምለው የገቡት። ጥሩ ውጤት ያላቸው ተመልምለው ቢገቡም የመምህራኖቻቸው ብቃት ተነሳሽነታቸውን ጨምሮታል። በሶስተኛ ደረጃ የትምህርት ቤቱ አመራር ለትምህርቱ ስራ ብቻ ነው ትኩረት ሰጥቶ የሚሰራ። የትምህርት ቤቱን ስኬት የበለጠ ካደመቁት ተማሪዎች በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ተማሪ ሚካኤል ሳዳነ አንዱ ነው 666 ነጥብ በማስመዝገብ በ1997 ዓ ም በደቡብ ወሎ ዞን የደላንታ ወረዳ ከተማ በሆነችው ወገል ጤና ነው የተወለደው። ሚኪያስ ለትምህርት የተለየ ፍቅር ያለው ታዳጊ ሚኪያስ ከአጸደ ህጻናት ጀምሮ ስምንተኛ ክፍል እስኪደርስ ለውጤት አዲስ አይደለም። ቀዳሚነቱንም የሚገዳደረው እምብዛም አልነበረም። ከአንድ እስከ አራት የነበረ የጥሩ ስኮር ነበረ። ከአምስት እስከ ስምንትም እንደዛው። ሚኒስትሪ ላይ ዘጠና ሁለት አምጥቼ ወደ ደሴ ልዩ አዳሪ ትምህርት ቤት ገባሁኝ። እዛ ለአራት አመት ትምህርቴን ተከታተልኩኝ። አሁን ከጥቂት ወራት በፊት ተናወሰ ማለት ነው። የተሻለ ውጤት አስመዝግቦ አዳሪ ትምህርት ቤቱን የተቀላቀለው ሚኪያስ የተሻለ ውጤት በማስመዝገብ ወደ ሌላ የህይወት ምዕራፍ ተሸጋግሯል። ከሌሎች የተለየ ነገር የለኝም የሚለው ሚካያስ ለውጤታማነት ግን የአቅሙን ያህል እንደጣረ ይናገራል። ትምህርት ላይ አብዛኛው ጊዜ ያው ሀርድ ወርክ ነው። ምን ውጤት የምታመጣው ጠንክረህ ስትሰራ ብቻ ነው። አንዳንዴ ሲስተማቲክ ትሆናለህ። ብዙ የምከተላቸው ሜቶዶች አሉ። ቢሆንም ጠንክረህ መስራት ከቻል እንደኔ መሆንም ትችላለህ ብዬ ነው። የወገል ጤና ሁለተኛ ደረጃ እና መሰናዶ ትምህርት ቤት መምህር የሆኑት ወላጅ አባቱ አዳን እውነቱ ልጃቸው በፈተና የማይደናገጥ ያሰበው ለማሳካት ምቹ ያልሆኑ አጋጣሚዎች ቢፈታተኑት እንኳ የራሱን መንገድ የሚከተል ነው ይሉታል። ለስኬታማነት በተለይ የሰሜኑ ጦርነት ከስነ ልቦና አለመረጋጋት እስከ አካል መጎሳቆል ከአካባቢ ርቀው እስከ መፈናቀል ያደረሳቸው መሆኑን አስታውሰው፣ ልጃቸው በለጋ እድሜው ያጋጠመውን ችግር በፈተና ውጤቱ ድል ነስቶታል ብለዋል። የህወሓት ኃይሎች ወገል ጤናን ሲቆጣጠሩ መላ ቤተሰቡ ወደ ደሴ ተፈናቀለ። ከአንድ አመት በፊት ደሴ አንድ ወር ንትናለ ተቀመጠ። እንደዚህ ሲሆን ግን የያዘውን የሪፈረንስ ማቴሪያል ይዞ ነበር። የትምህርት ቤት ቴክስቶችና ሪፈረንስ ሙሉውም ማለት ነው። እንደ ስንቅ ምግብ ከመያዝ ይልቅ እሱን ነበር ይዞ የሚጓዘው ነበር ይዞ መጣ። እዚህ አንድ ወር ከቆየ በኋላ በአጋጣሚ ጠላት ገባ። በግር ወደ ኮምቦልሻ ሐርቡ እዛ አጣየ ላይ እንደገና ጦርነት እንትናለው ወደ አዲስ አበባ ልንሄድ አሁንም በመኮይ ብለን ወደ ደል ተራራ ወጣን። እሱን ውጣ ውረድ መጽሐፉን ተሸክሞ ነበር። የሚገርመው ነገር ሰው እየሞተ እያየህ ያን ያህል ተስፋ በቆረክበት ጊዜ መጽሐፍ ተሸክሞ መንቀሳቀሱ ምን ያህል አላማ እንዳለው ና ይሄ ያልፋል፣ ነገ ብሩህ ቀን ይመጣል ብሎ የሚያስብ በመሆኑ የዚ ወደ ባህር ዳር የተወሰነ አንድ ወር ቆየ። ተመልሶ መጣ። ታሳስ አካባቢ ላይ ነው የተጀመረው ትምህርት ያው ዘግይቶ ማለት ነው። ጥር ታሳስ አልተጀመረ ጥር አካባቢ ያው ክረምቱ ላይ ባለው ሙሉ ጊዜውን ተጠቅሞ አነበበ። የሰሜኑ ጦርነት አንዴ ሲያባራ አንዴ ሲያገረሽ፣ ዓለም አቀፉ የኮቪድ ወረርሽኝ የጤና ስጋት ሆኖ ሲመጣ የእሱንና የጓደኞቹን ትኩረት ከማወክ ባለፈ አንዳንዴም ተስፋ የሚያስቆርጥ ስሜት ይሰማቸው እንደነበር ያስታውሳል። ከአስራ አንደኛ ክፍል ጀምሮ ላይክ ሴት አላረኩ ነበረ። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት ሳስ ላይ ሚድ ላይ ነው የጀመር ነው የአመቱ አጋማሽ ጋር ሰኔ ላይ የሁለት ሴምስተር ትምህርት በሶስት ወር ውስጥ ጨርሰን ሞዴል አለ በዛ ላይ ደግሞ ማትሪክስ ደግሞ ከሁለት ወር ክረምት ብቻን የተሰጠን በዛ ጊዜ ውስጡ ነው እንትን ማድረግ፣ በጣም ጫና ነበረ። ሆኖም ተወጥቼዋለሁ። ዛሬ ላይ ቆሞ የትናንቱን ፈተና ሲያስታውስ ነገም ፈታኝ ጉዞዎችን በትጋት እንዲወጣ ስንቅ ሆኖታል። በተለይ ደግሞ የትምህርት ቤቱ አጋርነት መሰረታዊ የሚባሉ አቅርቦቶችና አደረጃጀቶች ባልተሟሉበት ትምህርት ቤት ተምረው የተሻለ ውጤት ያስመዘገቡት ጓደኞቿን በአድናቆት የምታነሳውና ከሰሜን ሸዋ ዞን ሸዋሮቢት ከተማ የስምንታዊ ክፍል ብሔራዊ ፈተናን ዘጠና ሁለት ከማምጣት ባለፈ የተሰጣትን የመግቢያ ፈተና በብቃት በመወጣት አዳሪ ትምህርት ቤቱን የተቀላቀለችው በእምነት በላይ ሆን የአስራ ሁለተኛ ክፍል ተማሪ ነች። የጓደኞቿ ስኬት እሷንም ለተሻለ ስራ እንድትነሳሳ የሞራል ብርታት እንደሆናት ተናግራለች። በእውነቱ ኔ እንደዚህ ከፍተኛ ውጤት ይሰራል ብዬ አልጠበቅኩም። ማለት ተማሪዎች ጎበዝ ተማሪዎች እንዳለ እናቃለን። ግን ትምህርት ቤቱ ላይ ያለውን ሁኔታ ስንመለከት በቃ በማይመች ሁኔታ ነው። ማንም ሰው መጥቶ ቢያይ የሚመች ሁኔታ የለም ኢቨን በቃ ብዙ ችግር አለ። ና በዚህ ችግር ውስጥ ይህን ያህል ውጤት መሰራቱ ውጤት ጥሩ ውጤት እንደሚሰራ ይገመታል፣ ግን በዚህ ልክ ከሀገሪቱ ይሰቀላል ተብሎ አይጠበቅም። በጣም ደስ ብሎኛል። በቃ እኔ በትምህርት ቤቴ ኮርቻ አለሁ። ለቀጣይ ደግሞ ከዚህ የተሻለ እንደሚሰራ ነው በቃ የጠበኩት እና በቃ ከፍተኛ ውጤት አብዛኞቹ ተማሪዎች ከአምስት መቶ በላይ ነው ያመጡት። ከአምስት መቶ በታች ደግሞ ሁለት ተማሪ ሶስት ተማሪ ነው አምጥቷል፣ ራሱ የተባለውና በቃ በጣም ደስ ብሎኛል ውጤቱን ከሰማው በኋላ በቃ ይሄን ደረጃ ማስቀጠል እንዳለብን ያመንኩት ድሮ ከነበረኝ መነሳሳት በተሻለ ሁኔታ አሁን በሀገሪቱ ከፍተኛ ውጤት ተሰርቷል። በክልሉም በጣም ጥሩ የሚባል ውጤት ተሰርቷል። ስለዚህ በዚህ ሁኔታ እንድንቀጥል ቀጣይ አመት ይህን ደረጃችንን ማስነጠቅ የለብንም ብዬን ማምነው ምሰራውም ደግሞ ያንን ለማስቀጠል ነው። የትምህርት ቤቱ ምክትል ርዕሰ መምህርን በተማሪዎች የሚነሳውን የውስጥ አደረጃጀት ችግር ይስማሙበታል። ትምህርት ቤቱ ተማሪዎችን አስተምሮ ለውጤት እያበቃ ያለው በተሟላ ግብዓት እንዳልሆነ በማስታወስ ብዙ የፋሲሊቲ ጉድለቶች አሉብን። በተለይ ከዚህ ከጦርነቱ ጋር ተያይዞ ወደ ሀያ ስድስት ሚሊዮን ና ከዛ በላይ የሚሆን ንብረቶች ናቸው ይወደሙብን። ይህን ችግር በሙሉ ተቋቁመው ያን ብቻ አይደለም መጀመሪያ ሲገቡ የዚህ አመት ተፈታኞች ሲገቡም የካቲት ላይ ነው የገቡት ከየካቲት ጀምሮ የአመቱን ትምህርት በአጭር ወራት ተምረው በሚቀጥለው አመት ሁለት ሺ አስራ ሁለት ላይ ኮሮና እንደሚታወቀው አገር አቀፍ ነው። በዛም ትምህርት መቆራረጦች አሉ። ከዛም ባሻገር በጦርነቱም ብዙ ትምህርት መቆራረጦች አሉ። ይህን ሁሉ ችለው ነው ለዚህ ውጤት የበቁትና ና ውጤቱም በዚህ ፈተና ውስጡ ነው በመምጣቱ ኮርተናል። ከፍተኛ ውጤት አስመዝጋቢው ሚኪያስ በበኩሉ በቤተሰቡ በጓደኞች ና በሚዲያው የተሰጠው ትኩረት ከዚህ በኋላ ሌላ ደራ እንደሚጠብቅ Asken, det var inga problem. አሁን ስትሰራም የነበረው የትምህርት ቤት አደራ ነበረብህ። ማትሪክስ ለምሳሌ ስትፈተን የቤተሰብ አደራ ይኖርብሃል፣ እና አልቲሜትሊ ደግሞ ለራስ ብለህ ነው የምትሰራው። አሁን ላይ ግን ያው ግልጽ ሲሆንም፣ ምን ሲሆንም፣ እንደዚህ ስትታወቅም ግድ ሀገር መጥቀም እንዳለብህ ይገባል። ማለት ድጋፍ በተሰጠ ቁጥር ያንን እንዴት አርጌ ነው መልሼ መስጠት የምችለው የሚለውን ስለሆነ የምታስበው። በተለይ በፊዚክስ የትምህርት ዘርፍ ተሰማርቶ አገርና ሕዝብን ማገልገል ይፈልጋል ወጣቱ፣ ግን ደግሞ ትምህርቱ በመጀመሪያ ዲግሪ ደረጃ አገር ውስጥ እንደማይሰጥ የጠቆመው ሚኪያስ የውጭ ትምህርት እድል ቢያገኝ ፍላጎቱ መሆኑን ጠቅሰዋል እኔ ያው ፊዚክስ ዘርፍ ላይ ብንቀሳቀስ ደስ ይለኛል ከበፊት ጀምሬ ፓሽን ነበረ ፍላጎት ነበረኝ እኔ የምፈልገው ፊልድ የሪሰርች ፊልድ ነው። ሰለስቲያል ቦዲዎች ለፕላኔት ሞስትሊ እንትን ነው የሪሰርች ፊልድ ነው እና አግሪካልቸር ላይ ለምሳሌ ትንበያ መስጠት ትችላለህ። ልክ ለሜትሮሎጂዎች ማለት ነው እና ሞስትሊ እንደዚህ አግሪካልቸር ጋር የተያዘ ነገር ነው። ሚኪያስ እና ዳሪ ትምህርት ቤቱ እንደ ግለሰብም እንደ ተቋምም ስኬታማ ቢሆኑም በአገር አቀፍ ደረጃ የተመዘገበው ውጤት ግን አሳሳቢ መሆኑን የሚናገሩት በርካቶች ናቸው። የሚኪያስ አባትም ይሄን ነበር ያሉት። በተለይ በተለይ አሁን ጥያቄ ሊሆን የሚገባን አሁን የትምህርት የመጣው ውጤት በጣም አስደንጋጭ ነው ሶስት ነጥብ ሶስት አካባቢ የሆነ ውጤት ያለፉት ማለት ነው እኛ አሁን እንደ ሚዲያ እናንተ መስራት ያለባችሁ እኛም እንደ መምህር መስራት ያለብን ሀገሪቱ ህዝብ መስራት ያለበት ምን ላይ ነው እነዚህ ሶስት ፐርሰንት ያለፈና የወደቁት ላይ ለምንም ሆነ ነው እርግጥ በጣም ደስ የሚል ነው አሁን ልጁን ስጠይቀው የስራይን አገኘ ሆነ ያለኝ እንዴት ስለው ቢያንስ ብዙ ተማሪ ይዞ የመውጣት አለ። አሁን ጎበዞቹን ተከትለው የሚወጡ ኩረጃ እንደ ባህል ሆኖ የመጣበት ነው። በዚህ ኩረጃ የተማመነ ተማሪ ነበረ። ኩረጃው በአጋጣሚ የፈተና አሰጣጡ አስቀርቶታል ሙሉ በሙሉ እንደውም አሳስያርኩ እያልኩ ነበር፣ አንዳንድ ጥያቄዎችን እየጠየኩ ይ ልጆቻችን ቢወድቁም እንኳ አሰራሩ ይቀጥል የሚል የኔ ልጅ አለፈ ብዬ አይደለም። ነገ ተጠያቂ ነኝ። እንደ መምህር ተጠያቂ ነኝ፣ እንደ ወላጅም ተጠያቂ ነኝ። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ። ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ ያተኮረ መርሃ ግብር ነው። በመቀጠል ደግሞ አንዲት ስራ ፈጣሪ ወጣት እንተዋውቃለን። ሩት ኦስማን በሽር ትባላለች። ነዋሪነቷን በዚህ በዩናይትድ ስቴትስ ያደረገች የስነ ውበት ባለሙያ ናት። ሩት ሸዋን በተሰኘ የንግድ መለያው የውበት መጠበቂያ ምርቶችን እያዘጋጀች ለተጠቃሚዎች የምታቀርብ ወጣት ናት። ኤደን ገረመው ከሩት ጋር ያደረገችው አጠር ያለ ቆይታ በመቀጠል ይቀርባል። እሺ በጣም ነው የማመሰግነው ሩቲ እስቲ ለተመልካቾቻችን ማንነትሽን ራስሽን አስተዋውቂ እንግዲህ ሩቲ ይባላለሁ ሁለት በሁለት ስም ነው የምታወቀው ሩቲ ይባላል ወይም ደግሞ በፌርዶስ የሚያቀኝ ሰውም አለ ባለትዳር ነኝ የአራት ልጆች እናት ነኝ እና አሁን ደግሞ በቨርጂኒያ ነው የምኖረው ሌላ ደግሞ የሸዋን ሄር ኬር ወይም ደግሞ የሩቲ ሂማን ሄር ኮሌክሽንስ ባለቤት ነው። እዚህ እንግዲህ ለየት ባለመልኩ ነው። የራስሽን ስራ ይዘሽ የራስሽን ምርት ይዘሽ ነው የመጣሽው እና ብዙ ጊዜ እንደ አፍሪካዊ እንደ ኢትዮጵያዊ የስ ነው በዕቃዎቻችን እና መጠቀሚያዎቻችን ከውጭ ሀገር የመጡ የተሰሩ ናቸው። አንቺ ደግሞ በራስሽ ይሄንን ነገር አምርተሽ ሸጠሽ ለገበያ እያቀረብሽ ነው ያለሽው እና እስቲ እንዴት ነው እሱ የተጀመረው? ሽዋን አጀማመሩ ምን ይመስላል? የሸዋና ጀ ማመር እንግዲህ ከራሴ ፕሮብለም ተነስቼ ነው። ለነገሩ ከባክግራውንድ እንዲ ስራ የምንም ፀጉር ነው ፀጉር ነው የተማርኩት። ግን እንደዛም ብማርም ራሴ ለምጠቀምበት ፕሮዳክቶች በምንም ተአምር ተስማምቶኛል። በፍጹም አንድ ቀን እንኳን በቃ ይሄንን አግኝቼዋለሁ የሚስማማ እቃ ብዬ አላስብም። እና ከዛ የተነሳ ነው ማሰብ የጀመርኩት በቅባቱን የጀመርኩት ቅባቱን ስጀምር እኔ ላይ ፕሮብለም ነበረ፣ ሄርሎስ ነበረኝ። እሱን እንትን ለማድረግ ነው የሄርባልን የኦይሎችን ሪሰርች ማድረግ የጀመርኩት ማጥናቱን የጀመርኩት ያኔ ነው። ከዛ አንድ አመት ከምናምን ማጥናቱን ከጨረስኩ በኋላ ወደ ፕሮዳክሽን ጀመርኩ ማለት ነው እና እንደዛ ነው የተጀመረው። ሰሞን ከዛ በቅባቱ ማለቅ የለበትም ቅባቱን እሱን ተጠቅመ ሌላ አይነት እቃ ከተጠቀምን እንደማይጠቅም እኔ ላይ ያየሁትና ሙሉ ላይኑ መስራት አለብን ብዬ በማሰብ ነው የጀመርኩት። መት ያንቺ የፀጉር ጉዳት ምን ነበረ? እንደው ቤት ውስጥ ከሚሰሩ ነገሮች ነው ግብአቱን መስራት የቻልሽው? የነበረው ቅድሚያ ወይስ ሂደትሽስ ምን ይመስላል? አጀማምር ስታዩ አብረሻ በጣም ቆንጆ ጥያቄ ነው። ምክንያቱ የሁላችን አይነት ፕሮብለም አይነት በጣም ነው የሚለያየው። ግን ደግሞ መንስኤው ሞስትሊ የሁሉ ሰው ከውስጥ ነው ብዬ ነው የማስበው። እኔ ፀጉር ብቻ ሳይሆን እስኪን የሆነ ነገር ብቻ ውጭ ላይ ሲታይ ከውስጥ የመነጨ ነው ብዙ ጊዜ አይደል እና ፀጉርም እንደዛ ነው የሆነ ነገር ውስጣችን ላይ ሲፈጠር ወይም ፊታችን ላይ ነው የሚታየው ወይም ደግሞ ፀጉራችን ላይ ነው የሚታየው እና ብዙ ጊዜ ከውስጥ ነው የሚጀምረው ህመም ላይ አይደለም የሚጀምረው አንለስ ይሄ ከለር ምናምን ምናምን አድርገን ካልሆነ በስተቀር ሌላው ግን ወደ እኔ ስመጣ ስኪኔ ላይ ችግር ነበረብኝ። ብጉር ምናምን ያስቸግረኝ ነበረ እና አንድ ለብጉር በጣም የሚጠቅም መድኃኒት ነበረ፣ ኪኒ የሚወሰድ ማለት ነው። እና ሊትራሊ ጽሁፉ ምንድን ነው የሚለው? ሳይድ ኤፌክቱ ሄርላሱ። ከዛኔ ግን እሱን እያወቅኩ ነበረ፣ ስኪኔን ይጥራ እንጂ ጸጉሬ ትሶኬ ምናምን በሚል ለረዘም ያለ ታይም ወሰድኩት። እና እያየሁት ፀጉር እየወደቀ መጣ። ከዛ በኋላ ደግሞ ስትረስ ነበር ም ስትረስ ትንሽ እንደዚህ ሙቭ ማድረግበት ከሀገር ወደ ሀገር ሙቭ ማድረግበት ታይም ነበረ፣ ስራን ቢዚ ነበርኩ። ፀጉር የሄማን ሄሩ እና ስትረስም ዋና የሄር ላስ ምንጭ ነው። እና እሱን ተጨማምሮ ነው የኔም እንትን ያደረገ የሌላው ሰው ግን ብዙ ጊዜ ሳይ እንደዛ ነው። ከእንቅልፍ ይመጣል፣ ከስትረስ፣ ከስራ ብዛት፣ ውሃ ካለመጠጣት፣ ብዙ ብዙ በተገቢ ቫይታሚናችን አለመውሰድ እና መጨረሻ ላይ ደግሞ ፀጉራችን ላይ በምናስገባው እንትኖች፣ ፕሮዳክቶች መምጣት ይችላሉ። እንደ ፕሊች ማለት ነው። እና ብዙ ጊዜ እነዚህ ናቸው ብዬ ነው የማስበው። አንድ ሺ ስትሰሪ ቅድም እንደነገርሽኝ ህርባሎች ወይም ደግሞ ይሄ ተፈጥሯዊ ምርቶችን ተጠቅመሻል እና ምን አይነት ምርቶችን ነው በብዛት የተመራመርሽባቸው? ለምሳሌ አሁን እኛ እንደ ሴት ሴቶችም፣ ወንዶችም የተለያዩ በባህላዊ በኢትዮጵያ በባህላዊ ቅቤ መቀባት የሚባል ነገር አለ። ከዛ ውጭ ግን አሁን ቅርብ ጊዜ ደግሞ የሮዝሜሪ ፈሳሽ እየተባለ የተለያዩ ነገሮችን ዘይቶችን እንጠቀማለን እና አንቺ በእነሱ ላይ ምን አይነት አስተያየት አለሽ? የሄድሽበት የሙከራ መንገድስ ምን ይመስላል? ያ እንግዲህ ቅባቶቹን እና እርባሎቹን በጣም ጥቅም አላቸው፣ ግን ደግሞ ጥቅም ስላላቸው ሁሉንም ፀጉራችን ላይ ብናስገባ ይጠቅማል ማለት አይደለም። አስተውለሽ ከሆነ ማለት ነው፣ በኮረንቲን ታይም ብዙ ሰው ቤት ቁጭ ብለው ስለነበረ ዩቱብ እያየ የንትን ማስክ እየተባለ የንትን ቅባት እየተባለ በጣም ብዙ ሰው ነው ፀጉርን የጎዳ። ሁሉም በቃ ሮዝመሪ ለፀጉር ይጠቅማል ስለተባለ ሮዝመሪ አምጥተሽ ስታደርጊ ይጠቅማል ማለት አይደለም። መጠኑ መታወቅ አለበት። ይሄ ኢሴንሻል ኦይሎች አሁን በጣም ነው የሚያቃጥሉት። በቃ ስራቸው ከአንድ ነገር ከተጨማመሩ ነው መስራት የሚችሉት እንጂ ከዛ በስተቀር ያቃጥሉሻል። ፊት ያቃጥላል፣ ፀጉር ያቃጥላል። እና እኔ እቤት ውስጥ ከዩቱብ አይቶ ዝም ብሎ ቀላቅሎ ምናምን ለመሞከር አልነግርም። የአንቺ ምርቶች የነበራቸው ያላቸው ተቀባይነት ምን ይመስላል? በተለይም ደግሞ እዚህ ሀገር ብዙ ሂደት ማለፍ አለባቸው ገበያ ላይ ከመውጣታቸው በፊት። ና መድ ስልጣን ፍቃድስ አለው ወይ? እቃችን አለው ኤፍ ቢ ኤ አፕሮቭድ ነው። ሌላ ደግሞ በ በተጠቃሚዎች በጣም በጣም በጣም ላይክ። በቀደም እንደዛ እያልኩ ነበረ፣ አንድ ሰው ቅባቱ እንዲያደረገኝ ሻምፖኑ እንዲያደረገኝ ምናምን በፍጹም ሰምቼ አላውቅም እንደዛ። እና ተቀባይነት አግኝተዋል። ደግሞ ዝም ብሎ ላይክ አበሻ ስለሆንኩ ለመደገፍ ምናምን ሳይሆን ብዙ ሰው ለውጥ አይተዋል፣ ፀጉራቸው ላይ ማለት ነው። እና ተቀብላቸው ምንድነው የሚባለው ተቀባይነት አግኝተዋል። ያሉሽ ምርቶች ምንድን ናቸው? ምን አይነት አገልግሎት ሳላቸው? እስኪ ምርቶችሽን አስተዋወቂ። እንግዲህ ይሄንን ቅባቱ ነው ብራንዳችን፣ የሄር ኬሩ ስንጀምር በዚህ ነው የተጀመረው። ሄር ኦይል ማለት ነው ይሄ። ነው ለሄር ሎስ በተለይ በተለይ ደግሞ እየጠቀመ ያለው ምንድን ነው? ሲወልድ ሰው ሲወልዱ ይሄ ከፊት ያለ የሚነቃቀለው ዘጉር፣ ይሄንን በጣም ይጠቅማል። ሌላ ደግሞ ሻምፖና ና ኮንዲሽነሮች ሁለት አይነት ያልኮች ማለት ነው። አሁን ይሄ ናሮሽ የሚለውን ማለት ነው ለአበሻ የሚስማማ ጠንካራ ፀጉር ላለው እና ሌላው አይነት ደግሞ በመራካን ኦርጋን ኦይል የተሰራ በጣም ለስላሳና በጣም ሳሳ ያለ ፀጉር ላለበት ሰው ማለት ነው። ከዛ ይሄ ዲፕ ትሪትመንቱ ይሄ በጣም በጣም በጣም ፀጉር ለተጎዳ ማለት ነው፣ ድርቀት። ይሄ ፕሮቲን ስላለበት በቀለም የደረቀ ፀጉር እንደ ተፈጥሮ ደግሞ በጣም የሚደርቅ ፀጉር አለ አይደል? ይሄ በጣም ከኮንዲሽነር በኋላ የምንጠቀምበት ዲፕ ትሪትመንት ነው፣ የሚለቀለቅ ማለት ነው። አስራሶስት እቃዎች ነው ያሉት። ምርቶችስ ሰው ጋር የሚደርሱት እንዴት ነው? ኢትዮጵያ ስሸጣሉ ወይ ወይም ደግሞ ከዚህ ሀገር ውጭ ሲሸጣሉ ወይ? እስኪ አብራርተሽ ንገሪ። አዎ ምርቶቻችን ወደ ሁሉ ሀገር ነው የምንልከው ማለት ነው። ግን አሜሪካና ካናዳ ኢንፐርሰናለን ማለት ነው። ግን ወደ አለም ሙሉ የምንልከው ኢትዮጵያም ይሸጥ ነበረ። አሁን ግን አልቀዋል ኢትዮጵያ ውስጥ እና ደግሞ እንደገና እያስገባን አይደለም ያለን ህጉ እስከሚፈቅድ ድረስ ማለት ነው እንጂ ሁሉንም ቦታ ነው ምን እንመልከው። እሺ፣ ሩቴ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። ጥያቄዎች እንጨርሻሉ አንቺ መጨመር የምትፈልጊው ነገር አለ? እኔም በጣም ነው የማመሰግነው ኤደንዬ፣ አክብረሽ ስለጠራሽን ፕሮዳክቱን ደግሞ አምነሽበት እንደዚህ ስለጠራሽን በጣም ነው የማመሰግነው። እኔም በጣም አመሰግናለ ሩቴ ከጋቢና ቪኦኤ ጋር ነው ያላችሁት። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ያዝነው የአውሮፓውያኑ የካቲት ወር በተለይ በዚህ በዩናይትድ ስቴትስ የጥቁሮች ወር በመባል ይታወቃል። ከዚህ ጋር የተገናኙ መሰናዶዎችን አለፍ አለፍ እያልን እናቀርብላችኋለን። በዛሬ የቀደሙ ምሁራንን ፈለግ በመከተል ስለ ጥቁሮች ታሪክ ለሕፃናት ትምህርት የሚሰጡ መምህርት እናስተዋውቃችኋለን። ቆንጅታዬ ትቀጥላለች። የጥቁሮችን ታሪክ ባልተለመደ አዲስ መንገድ ለማስተዋወቅ የሚታትሩት ሴት ቲፈኒ ላይንግ ይባላሉ። በሙያቸው መምህርት ሲሆኑ በቪ ንዴቭ የሚባል ኩባንያ መስራች ናቸው። ማ ቲፋኒ ላንግ ም ፋውንደር ቪ ንዴቭ ቲፈኒ ሌንግ እባላለሁ። የቤቪ ኤንድ ዴቭ ኩባንያ መስራች ነኝ። የመማሪያ አሻንጉሊቶች የሚያዘጋጅ ኩባንያ ነበር፣ አሁን ግን ተስፋፍቶ በተለያዩ የመገናኛ ዘዴዎች አማካኝነት ማስተማሪያ ኩባንያ ሆኗል። ለኩባንያቸው የመጀመሪያ የሆነውን የፊልምና የሙዚቃ ቅንብር ቲፈኒ እያሳዩ ናቸው። ከዚያም የጥቁሮችን ታሪክ በማጥናትና ለሌሎች በማስተማር የጎላ ሚና የተጫዋወቱ አንድ ሰው ያስተዋውቃሉ። ካርተር ጂ ውድሰን ይባላሉ። የተወለዱት በ1875 ሲሆን ያረፉት በ1950 ነው። ታዲያ እኚህ ሰው የጥቁሮችን ታሪክ ለማጥናት አጥንተውም ዓለም እንዲያውቀው ሙሉ በሙሉ ህይወታቸውን የሰጡ ሰው ነበሩ። የጥቁሮች ታሪክ ዝክር የጀመሩ ድሮ እኚ ሰው እንደነበሩ ነው ቲፈኒ የሚናገሩላቸው። ለዚህ ዓላማ በታላቅ ቁርጠኝነት ነበር የሚሰሩት። በዚህም የተነሳ ነበር በ1926 የጥቁሮች ታሪክ ሳምንትን የመሰረቱት። ያ ለመጀመሪያ ጊዜ የጥቁሮች ታሪክ የተዘከረበት ሳምንት ነበር። ከዚያ በኋላ ነው አድጎ በ1976 የጥቁሮች ታሪክ ወር የሆነው። ቀደምቱ የጥቁሮች ታሪክ ዝክር ፋና ወጊ ካርተር ጊ ውድሰን በምን መንገድ ጥራታቸውን ያከናውኑ እንደነበረ ዛሬ በተለያዩ ያኔ ባልነበሩ የመገናኛ ዘይቤዎች ተጠቅመው የሚያስተምሩት ቲፈኒ እንዲህ ሲሉ ያወሱላቸዋል። ዝም ብሎ መጽሐፍ እያሳተሙ ማሰራጨት ብቻ አልነበረም። ተማሪዎቹን የሚያስተምሩበት መጽሐፍ አዘጋጅተው ቀጥ ብለው መምህራኑ ይዘው ይሄዳሉ። ከዚያ ትምህርቱ ካለቀ በኋላ ልጆቹን ታሪኩ ገብቷቸው እንደሆነ ይፈትኗቸዋል። ውድሰን ሌሎችንም ነገሮች ፈጥረዋል። ለምሳሌ ወርሃዊ የኔግሮች ታሪክ መጽሔት አቋቁመው ነበር። በየወሩ ለመምህራን የሚታደል መጽሔት ነበር። ዓላማውም ስለ አንድ ታሪክ በዝርዝር ማወቅ የሚፈልጉ ሰዎች መረጃ እንዲያገኙ ነው። ታዲያ ካርተር ውድሰንን የምወድላቸው ብርቱ ጀግና መሆናቸውን ብቻ አይደለም። አንድ ሰው ብቻውን ለውጥ ሊያመጣ እንደሚችል የገባቸው ሰው ነበሩ። ያንን አደንቅላቸዋለሁ። ቲፈኒ ሊያንግ ከካርተር ውድሰን አያሌ ጥቅሶች መካከል በይበልጥ የሚወዷትን እና ትልቅ ትርጉም አላት የሚሏትን ሲያጋሩ እንዲህ ብለዋል። ከዶክተር ካርተር ዊልሰን በርካታ ጥቅሶች መካከል ተክለ ሰውነታቸውን በሚገባ የሚያንጸባርቅ ጥቅስ ላካፍላችሁ። እሳቸው የሰሩትንም እኔም አሁን የምሰራውንም ያንጸባርቃል። እንዲህ ይላል። እውነተኛ ትምህርት ማለት ሰው ሕይወቱን በደንብ አድርጎ አበልጽጎ አሻሽሎ እንዲኖር የሚያበረታታ ትምህርት ነው። ሰው ያንን መጀመሪያ የተሰጠውን ሕይወት ይዞ ለወደፊት ደግሞ ኑሮውን ማሻሻል ይማራል። ትምህርት ማለት እሱ ነው ብለዋል። ይህ የዶክተር ውድሰን ጥቅስ እጅግ ጠንካራ መልእክት ያዘለ ነው ይላሉ አድናቂያቸው ቲፈኒ ሊያንግ። አንድ ሰው ከምንም አይነት የኑሮ ሁኔታ ይነሳ፣ አሁን ያለበት ሁኔታ ምንም ይሁን ህይወቱን ብቻ ሳይሆን ዓለምን የመቀየር አቅም እንዳለው የሚያስገነዝብ ነውና ብለዋል። ቆንጅትን አመሰግናለሁ። ወደ መጨረሻው መሰናዷችን ስንሻገር ከስራ ወደ ቤት የሚደረገው ጉዞ ወይም በተግላ ቢጦች በምናደርጋቸው ጉዞዎች ላይ ብዙውን ጊዜ የጆሮ ማዳመጫዎችን በመጠቀም ሙዚቃም ሆነ ሌሎች የድምፅ መሰናዶዎችን ማዳመጥ የብዙዎቻችን ልምድ ነው። ሆኖም የጆሮ ማዳመጫን ከአንድ ሰዓት በላይ መጠቀም የመስማት ችግርን ሊያስከትል እንደሚችል ባለሙያዎች ይናገራሉ። የአሜሪካ ድምፅ ዘጋቢዎች ያሰናዱትን የደንገርመው ታሰማናለች። በጣም ይሁን የሬዲዮ መሰናዶ አለም ደግሞ በድረገጽ ላይ ያለ ፖድካስት፣ አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ልንቃኝ ነው። የጆሮ ማዳመጫዎችን ለአንድና ለሁለት ሰዓታት ይጠቀማቸዋሉ። ከዛ የበለጠ ግን አልጠቀምም። ዛሬ የተጠቀምኩት በህዝብ ባስ ላይ የተጓዝኩ እያለሁ እና ከዚያ ደግሞ ማታም ወደ ቤት ስመለሳለሁ ነው። ለግማሽ ሰዓት ቢሆን ነው። በቀን ምናልባት አራት ሰዓት ያህል ልጠቀመው ይችላሉ። ዶክተር አርኪሜደስ ባምቦ የአንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲህ ይላሉ። ከሰባ ዴሲብል በላይ በሆነ የድምፅ መጠን ከፍቶ ለ30 ደቂቃና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምፅ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ሊያጋጥም ይችላል። ዶክተር አርኪሜደስ ጨምረው ያብራራሉ። አንዳንድ ጊዜ ሰዎች በጫጫታ መካከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምፁን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ሕዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው። ይሁን እንጂ አደጋው እዚህ ጋር ብቻ አያበቃም። እዚህ ጋር እንደምናያቸው በጆሮ ታምቡር መካከል ድምፅ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምፅ እርግብ ግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ። የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ መሀከለኛ አሊያም ተመጣጣኝ የሆነ የድምፅ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ መክረዋል። ጣቢያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ ነው። በነገራችን ላይ አድማጮቻችን፣ እንዲሁም ተመልካቾቻችን በሳምንት ከሰኞ እስከ አርብ በዋናነት እንዲሁም ቅዳሜና እሁድን ጨምሮ ማለት ነው ጋቢና ቪኦኤ ይተላለፋል። ወጣቶችን የሚመለከቱ ዋና ዋና ጉዳዮችን ለእናንተ እናቀርባለን። ስለምትከታተሉን በእጅጉ እናመሰግናለን። የዛሬ አስተናጋጃችሁ ሀብታሙ ስዩም፣ ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። Yine güzel bari.